የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በእነ ዘላለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ከተከሰሱት አስር ተጠርጣሪዎች መካከል የቀረበባቸውን ክስ እንዲከላከሉ ከወሰነባቸው አምስቱ አንደኛው ተከሳሽ አቶ ዘላለም ወርቅ አገኘው ከቆጠሯቸው የመከላከያ ምስክሮች መካከል ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ ዛሬ ቀርቦ የምስክርነት ቃሉን ሰጥቷል። ተከሳሽ የመከላከያ ምስክሩ እንዲመሰክርላቸው የፈለጉት በሁለት ጭብጦች ላይ እንደነበረም ለፍርድ ቤቱ ገልጸዋል። አንደኛው ጡመራ ወይንም በድረ ገጾች ላይ መጣጥፎችን ማቅረብ ምንድን ነው የሽብር ድርጊት ሆኖ ይቆጠራሉ የሚል ሲሆን አቃቢ ህግ ተቃውሞታል። አቃቢ ህግ እንዳስረዳው ድርጊቱን የመመዘንና የመተርጎም ድርሻ የፍርድ ቤት ስለሆነ ምስክሩ በዚህ ጉዳይ ላይ መመስከር የለበትም ሲል ተቃውሟል። ፍርድ ቤቱ የአቃቤ ህግን ተቃውሞ ተቀብሎ ወደ ሁለተኛ ጭብጥ እንዲሄድ አዟል። ሁለተኛው ጭብጥ በአቃቤ ህግ ክስ እንደተመለከተው ተከሳሽ ወስዷቸዋል የተባሉት የሰብአዊ መብቶች አያያዝና ምንነት፣ የአመራር ጥበብ፣ የማኅበራዊ ድረገጽ አጠቃቀምና ስነ ምግባርን በተመለከተ ሲሆን ጋዜጠኛ እስክንድር ነጋ የሥልጠናዎቹን ይዘት እንደሚያውቅ ሥልጠናዎቹ በዓለም በሚገኙ አገሮች ሁሉ እንደሚሰጡና የየትኛውም አገር ዜጎች ሥልጠናዎቹን እንደሚወስዷቸው አስረድተዋል። ከሽብር ድርጊትም ጋር የሚያያይዛቸው ነገር የለም ብሏል። ስልጠናውን ከሚሰጡ ድርጅቶችም ሲፒጄን፣ አርቲክል 19 የተባለውንና አምነስቲ ኢንተርናሽናልን ጠቅሰዋል። ፍርድ ቤቱ የጋዜጠኛ እስክንድር ነጋን የግል ሁኔታ ሲጠይቀው በግፍ ተፈርዶበት ወህኒ ቤት እንደሚገኝ ጋዜጠኛ እንደነበረና ዛሬ ግን የህሊና እስረኛ እንደሆነ ገልጿል። እስክንድር ነጋ አቃቢ ህግ በሽብር ወንጀል ክስ መስርቶበት የረዥም ዓመታት እስር ተፈርዶበት ወህኒ ቤት እንዳለም ይታወቃል። በተመሳሳይ ሁኔታ አቶ ዘላለም ወርቅ አገኘው ከቆጠሯቸው የመከላከያ ምስክሮች መካከል አቶ አንዳርጋቸው ጽጌ ቃሊቲ ማረሚያ ቤት እኔ ዘንድ የሉም በማለት እስከ ዛሬ እንዳላቀረበ ለፍርድ ቤቱ አስታውሰዋል። ይሁንና ግለሰቡ በመንግስት ቁጥጥር ስር እንዳሉ ብሔራዊ ጸረ ሽብር ግብረ ኃይል ይፋ ያደረገ በመሆኑ ፍርድ ቤቱ ለዚሁ ተቋም ትዕዛዙን እንዲሰጥላቸው ጠይቀዋል። ፍርድ ቤቱም ትዕዛዙን እንደሚጽፍ አስታውቆ ምስክርነታቸውን ለመስማት ለየካቲት 16 ቀን 2008 ዓ ምት ተለዋጅ ቀጠሮ ሰጥተዋል። አቶ ዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪን ይኸው ፍርድ ቤት ነሐሴ 14 ቀን 2007 ዓ ምት በዋለው ችሎት የቀረበባቸውን ክስ እንዲከላከሉ ሲወስንባቸው የቀድሞውን የአንድነት ፓርቲ አመራር አባል እና አቶ ሀብታሙ አያሌውን በነፃ ማሰናበቱ አይዘነጋም።